ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናምሽታችኋል። ከዋሽንግተን ዲሲ አስተናጋጆቻችሁ ቆንጅ ይታየና አዲሱ አበበ ነን። የማክሰኞ ነሐሴ 6 206 ዓ ም ፕሮግራማችንን ይዘን ቀርበናል። በውጭ የሚኖሩ ኢትዮጵያውያን እና በሀገሪቱ መንግሥት መካከል ያለው ግንኙነት ምን ይመስላል? ያው ተቃዋሚ መሆናችን እያወቀ አቶ ከበደ ጫኔ ሚኒስትሩን ተዋወቅ ሲለን የዛን ጊዜ እሳቸውም ለመጨበጥ እጃቸውን ሲዘረጉ እውነቱ ነው የመጣው አልታደልንም እንጂ ነው። የኢትዮጵያ መሪዎች እዚህ ሲመጡ መሪዎቻችን ለማየት የምንጓጓ ብንሆን ነበረ። ሰሞኑን እዚህ ዋሽንግተን በተካሄደው የአፍሪካ መሪዎች ጉባኤ ለመሳተፍ በመጡት አንዳንዶች የመንግስት ባለስልጣናት ላይ የደረሰውን ቅዋሜ በመንተራስ የተዘጋጀ የምሽቱ አብይ ርዕስ ዘገባ ይኖረናል። የኢቦላ ወረርሽኝ በምሽቱ ዝግጅታችን አንዱ አብይ ዘገባችን ይሆናል። በኢትዮጵያ ቦሌ አውሮፕላን ጣቢያ ላይ ምርመራ ማድረግ መጀመሩም ተገልጧል። ሌሎችም ዝግጅቶች ይኖሩናል። ፕሮግራሙን ንጉሱ ታምሬ ይመራል። የቴክኒክ መሐንዲሱ ከርትስ ባይነም ነው። ዜናውን እናስቀድማለን። ኢቦላን ለመከላከል የሰለጠኑ ባለሙያዎች ከዛሬ ማክሰኞው ነሐሴ 6 2006 ዓ ም ጀምሮ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ተመደበው ፍተሻ እያካሄዱ መሆኑ ተገለጸ። በጤና ጥበቃ ሚኒስቴር የሚመራ ግብረ ኃይል ተቋቁሞ ቫይረሱን የመከላከል የማሳወቅና የጥንቃቄ ስራዎች እየተከናወኑ መሆኑንም የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የሕዝብ ግንኙነት ኃላፊ አቶ አቤል የሻነህ አስረድተዋል። ሁለት አይነት የቅድመ ጥንቃቄ ስራዎች እየተሰሩ ነው ያሉት አንዱ ራሱ ሌጎስ አውሮፕላን ማረፊያ ይህን የኢትዮጵያ አየር መንገድ የበለጠ ሊያብራራው የሚችል ነው ግን ያለኝ መረጃ እዛው ሌጎስ ያለው አየር መንገድ ላይ የኢትዮጵያ መንግስት ከዛ የሚያጓጉዛቸውን መንገደኞች ከመጓጓዛቸው በፊት ይህንን በሽታ ሊያሳዩ የሚችሉ የቅድመ ምርመራ ስራዎችን ያከናውናል። ያ እየተሰራ ነው እዛ እዛም አልፈው እዚህ ከመጡ በኋላም የኢትዮጵያ አየር መንገድ ውስጥ ዛሬ ጀምሮ ራሱ እዛው ኤርፖርት ላይ ሙያተኞች በዚህ የሰለጠኑ ሙያተኞች ይህንን በሽታ እንዴት ምልክቱን ማወቅ እንደሚቻልና በዚህ የተጠረጠሩ ሰዎች እና አይነት ምልክቶችን እንደሚያሳዩ ስልጠናውን የወሰዱና እውቀቱ ያላቸው ስለሆነ እዛው አየር መንገድ ላይ ናይጄሪያ የሚመጣው አየር መንገድ በተለየ ሁኔታ እንዲሰናገድ ይደረግና በአግባቡ የማጣራ ስራ ይካሄዳል። ይህንን የሚያስችል ቅድመ ዝግጅት ተደርጓል። ከዚያ በኋላ አሁን እንዲህ አይነት ሁኔታ ቢገኝ ደግሞ ምን ይደረጋል የሚለው ደግሞ ቀጥሎ ደረጃዎች አሉት። ወደሚቀጥለው እነዚህ አይነት ሰዎችን በተለየ ሁኔታ ይዘን ክትትል የምናደረግባቸውና ለሰዎቹ እገዛ የምናደረግበት ወደ ሌሎቹ የሚያስተላልፉበትን ሁኔታ ሁሉ እንዳይመቻች የማድረግ ስራ እየተሰራ ነው። እነዚህ የጤና ባለሙያዎች ከዛሬ ጀምሮ ነው እዛ ስራ መስራት የጀመሩት? አዎ በትክክል እና ሆስፒታሎች የተዘጋጀው አሉ። መቼም እርስዎ ያሉበት መስሪያ ቤት ላይ የሚወክሉት የተለየ ቦታ ማቆያ ቦታ ተብሎ በባለሙያዎቹ ተለይቶ የተዘጋጀ ቦታ አለ። ኢትዮጵያውያን ሁላ ስለ ኢቦላ ያውቃሉ ብሎ ለመናገር አስቸጋሪ መሆኑን የገለጡት አቶ አቤል አሁን በተጀመረው ጥረት የህብረተሰቡን ግንዛቤ ለማሳደግና እውቀት ለማዳበር በተለያዩ መንገዶች ጥረት እየተደረገ መሆኑን ገልጠዋል። ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ኃላፊ አቶ አቤል ሻነ ጋራ ያደረግነው ቃለ ምልልስ በምሽቱ ዝግጅት በስፋት ይዘን እንመለሳለን። በሌላ በኩል ደግሞ ኤርትራ የመከላከያ እርምጃዎች መውሰድ መጀመሯን የጤና ጥበቃ ሚኒስቴሯ አስታውቀዋል። ሚኒስቴሩ በሻባይት ዶት ኮም ዌብሳይቱ ላይ ባሰፈረው ዘገባ መሰረት ስለ ቫይረሱ መተላለፊያ መንገዶችና ስለ በሽታው መገለጫ ምልክቶች ወቅታዊ መረጃዎችን ለህዝብ ማውጣቱን አመልክቷል። የመከላከያ ክትባትና የሕክምና መድኃኒት ለሌለው ለኢቦላ ቫይረስ ይበልጥ ተጋላጭ ናቸው የሚባሉ የህብረተሰብ ክፍሎች አስተማሚዎች፣ የጤና ባለሙያዎች ህመምተኞች ከሌሎች ተነጥለው ለብቻቸው የሚደረግላቸው ክብካቤ ሰራተኞች ተመሳሳይ ምልክቶችን ባዩ ጊዜ ፈጥነው የጤና አገልግሎት እንዲጠይቁ የኤርትራ ጤና ጥበቃ ሚኒስቴር መክሯል። የበሽታ ሁኔታ የሚከታተል የባለሙያዎች ኮሚቴ ማዋቀሩን ሚኒስቴሩ አመልክቶ ሁሉም የጤና ተቋማት ተጋላጮች ቢገኙ ነጥሎ በማቆያ ስፍራዎች ላይ ክትትል ማጠናከርን ጨምሮ በማሳወቅ ወቅታዊ መረጃዎችን በመሰብሰብና በማሰራጨት ዓለም አቀፍ የመከላከያ እርምጃዎችን እንዲወስዱ አሳስበዋል። በኢቦላ ዜና ላይ እንቆያለን። አሁንም ደህንነቱ ፍቱንነቱና ፈዋሽነቱ ገና በውል ያልተረጋገጠውንና ሙከራ ላይ ያለውን የኢቦላ መድኃኒት ለሕሙማን መስጠት የሙያውን ስነ ምግባር አይጥስም ሲል የዓለም የጤና ድርጅት ደብሊዩ ኤች ኦ አስታውቋል። ይህ መድኃኒት ለሕሙማን ሲሰጥ ግን ታማሚዎቹን አማክሮ በነፃነትና በምርጫቸው መሆኑን ነግሮ አምነውበትና ምስጢራዊነቱ በተጠበቀ ሁኔታ የሰውን መብት በማይዳፈር እንዲሁም ሰብአዊ ክብርን በጠበቀና ማህበረሰቡንም ባሳተፈ መንገድ መሆን እንደሚኖርበት የተባበሩት መንግስታት የጤና ድርጅቱ ዛሬ ማክሰኞ አስታውቋል። ደብሊው ኤች ኦ በጉዳዩ ላይ ውይይትና ክርክር ያደረገው የላይቤሪያ ባለስልጣናት ለኢቦላ ቫይረስ የተጋለጡ ሁለት ሐኪሞቻቸውን ለማከም በሙከራ ላይ ያለው መድኃኒት እንዲላክላቸው ለአንድ የአሜሪካ ኩባንያ ጥያቄ ባቀረቡበት በትናንትናው እለት ነው። ዚማፕ የሚባለው መድኃኒት በሰው ላይ ገና ያልተሞከረ የተሞከረ ስላልሆነ ስለ ደህንነቱ እርግጠኛ አለመሆኑን የሚናገረው አምራቹ ኩባንያ ይህንን በሙከራ ላይ ያለ መድኃኒት ለተወሰኑ የምዕራብ አፍሪካ ጠያቂዎች ከሰጠ በኋላ በእጁ የሚገኘው ክምችት መሟጠጡን ገልጿል። በኢቦላ ቫይረስ የተያዙ አንድ ስፓኛዊ መነኩሴ ይህ መድኃኒት ተሰጥቷቸው የነበረ ቢሆንም ለሕክምና በተኙበት አንድ የማድሪድ ሆስፒታል ውስጥ መሞታቸው ተነግሯል። በሌላ በኩል ደግሞ መድኃኒቱ እየተሰጣቸው ያሉ ምዕራባዊ ምዕራብ አፍሪቃ ውስጥ የነበሩ ሁለት አሜሪካውያን የተራድኦ ሰራተኞች የሆኑ ሐኪሞች እየተሻላቸው እንደሆነ ቢነገርም በሕክምናቸው ውስጥ መድኃኒቱ የነበረው እርዳታ ወይም ድርሻ በትክክል ምን እንደሆነ በውል አይታወቅም። ኢቦላ በምዕራብ አፍሪቃዎቹ ላይቤሪያ፣ ጊኒና ሴራሊዮን እንዲሁም ናይጄሪያ ውስጥ እየተስፋፋ መሆኑና እስካሁን በተለይ በመጀመሪያዎቹ ሶስት ሀገሮች ውስጥ ወደ ሺህ የሚጠጋ ቁጥር ያለው ሰው መግደሉን የዓለም የጤና ድርጅት አስታውቋል። የደቡብ ሱዳንን ረሃብ ለማስወገድ ይውል ዘንድ ዩናይትድ ስቴትስ ወደ 180 ሚሊዮን ዶላርስ ልትረዳ መሆኗን ገለጸች። የብሔራዊ ደህንነት አማካሪ ሱዛን ራይስ ዛሬ ማክሰኞ እርዳታውን ይፋ ባደረጉበት ወቅት ደቡብ ሱዳንን በዓለም አስከፊ የተባለ ረሃብ ገጥሟታል ብለዋል። የደቡብ ሱዳናውያን ስቃይ ምንጩ፣ አሉ ራይስ፣ የአገሪቱ መሪዎች የህዝባቸውን ጥቅም ከራሳቸው ጥቅም በላይ ማድረግ ያለመቻላቸው ነው። በፕሬዝደንት ሳልቫኪር እና በቀድሞ ምክትል ፕሬዚዳንት ሪህማቻር መካከል የሚካሄደው ውጊያ ወደ 1.5 ሚሊዮን ለሚሆኑ ደቡብ ሱዳናውያን መሰደድ ምክንያት መሆኑም ተገልጧል። ዛሬ ማክሰኞ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ልዑካን ከፕሬዚደንት ኪር ጋር ጁባ ላይ ተገናኝተው ነበር። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር መሪዎቹ የሽግግር መንግስት ማቋቋም ይኖርባቸዋል ብለዋል። This Security Council visit comes in a way as an emergency visit. ይህ የጸጥታው ጥበቃ ምክር ቤት የልዑካን ቡድን ጉብኝት እንደ ድንገት የመጣ ነው። መሪዎቹ በምርጫው ወቅት ወደ ሽግግር መንግስት ምስረታ ለማምራት የገቡትን ቃል መፈጸም ይኖርባቸዋል። የሰላም ጥረቱን በሚያጣጥሉ መሪዎች ላይም ማዕቀብ ሊጣል እንደሚችል የምክር ቤቱ ልዑካን አስጠንቅቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ዓመት በብዙ መቶ ሰላማዊ ሰልፈኞች ላይ ካይሮ ውስጥ ከተፈጸመው ግድያ ጋር በተያያዘ የግብፁ ፕሬዚደንት አብደልፋታህ ኤልሲሲ በሰብአዊ መብት ረገጣ መመርመር አለባቸው ሲል ሂዩማን ራይትስ ዋች አስታወቀ። ዛሬ ማክሰኞ ይፋ በተደረገ የሰብአዊ መብት ቡድኑ መግለጫ የግብፁ የጸጥታ ኃይል የቀድሞውን ፕሬዚደንት የሞሐመድ ሞርሲን ከስልጣን መባረር የተቃወሙ ሰላማዊ ሰልፈኞችን ገድሏል የተባለውን ምርመራ ውጤት ይፋ አድርጓል። ግድያውን ለማጣራት ወደዚያ ያመሩ ሁለት የሰብአዊ መብት ተሟጋቹ የሂዩማን ራይትስ ዋች አባላት እንዳይገቡ መታገዳቸውም ይታወሳል። በዚሁ መሰረት የቡድኑን ባለስልጣናት ዋናውን ዲሬክተር ኬኔት ሮትንና፣ የመካከለኛው ምስራቅ ስራ አስኪያጇን ሴራ ሊ ዊትሰንን የግብጽ ባለስልጣኖች ትናንት ሰኞ በጸጥታ ምክንያት በሚል ሌሊቱን ካይሮ አውሮፕላን ጣቢያ እንዳሳደሯቸው ይታወሳል። የሂዩማን ራይትስ ዋች ሪፖርት እንዳመለከተው የግብፅ የጸጥታ ኃይሎች ወደ አንድ ሺህ ሰላማዊ ሰልፈኞችን ገድለዋል፣ እና በዚያ ወቅት የጦር ኃይሎቹ ዋና አዛዥ የነበሩት እና የዛሬው ፕሬዚደንት ኤልሲሲ መመርመር አለባቸው ብለዋል ሁማን ራይትስ ዋች። በመጨረሻም ማን ን ሰ ን የመጨረሻው ዜናችን የሮቢን ዊልያም ከዚህ ዓለም በሞት መለየት ነው። መግለጥ የፈለግ ነው። ታዋቂው የኮሜዲ ኮከብ ሮቢን ዊሊያም በትናንትና ውለት ከዚህ ዓለም በሞት ተለይቷል። በአንዱ ከብዙዎቹ በአንዱ የተሸለመበት ስነ ስርዓት ላይ አባቴን አመሰግነዋለሁ። ተዋናይ መሆን መሞከር ጥሩ ሀሳብ ነው፣ ግን በሁለተኛ ሙያነት ቅጥቀጣም አጥና አለኝ ብሎ ታዳሚውን ሲያስቅ ነው የተሰማው። እንግዲህ በዝግጅታችን አጋማሽ ገደማ በተጨማሪ የምንለው ይኖራል፣ ሰፋ ያለ ነገር እናቀርባለን ስለ ታዋቂው ተዋናይ። አድማጮች፣ ዜናውን በዚህ አበቃ። ክቡራትና ክቡራን በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይልሳት ላይ የሚተላለፈው የማክሰኞ ምሽት ፕሮግራማችን ይቀጥላል። አስተናጋጆቻችሁ ቆንጅታዬና አዲሱ አበበነን። ኢትዮጵያ አየር መንገድ ውስጥ ዛሬ ጀምሮ እራሱ እዛው ኤርፖርት ላይ ሙያተኞች በዚህ የሰለጠኑ ሙያተኞች ይህንን በሽታ እንዴት ምልክቱን ማወቅ እንደሚቻል እና በዚህ የተጠረጠሩ ሰዎች ምን አይነት ምልክቶችን እንደሚያሳዩ ስልጠናውን የወሰዱና እውቀቱ ያላቸው ስለሆነ እዛው አየር መንገድ ላይ ናይጄሪያ የሚመጣው አየር መንገድ በተለየ ሁኔታ እንዲሰናገድ ይደረግና በአግባቡ የማጣራ ስራ ይካሄዳል። ይህንን የሚያስችል ቅድመ ዝግጅት ተደርጓል። ቀደም ሲል በዜናው ላይ ማድመጣቸዋቸዋል ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ኃላፊው አቶ አቤል የሻነህ ናቸው። ኢትዮጵያ ስለጀመረችው የመከላከል እርምጃ የተናገሩት ነው። በሁለተኛው አጋማሽ ዘርዘር ያለ ፕሮግራም ይኖረናል። ቀጥለን የምናልፈው ወደ ዕለቱ አብይ ርዕስ ይሆናል። በውጭ የሚኖሩ ኢትዮጵያውያንና የሀገሪቱ መንግስት ግንኙነት የሚለውን እናስቀድምና ፑንትላንድ ከማዕከላዊ መንግስት ጋር ግንኙነቷን አቋርጣለሁ ብላለች ዘገባ አለን ዛሬ የዓለም የዝሆኖች ቀን ነው። ይህንንም በመጽሄት ክፍለ ጊዜ እንቃኛለን። ቀደም ሲል እንዳልነው ተወዳጁ አሜሪካዊ የኮሜዲ ተዋናይ ሮቢን ዊልያምስ ትናንትና አርፏል። ህይወቱንና ስራዎቹን ወደ ዝግጅታችን አጋማሽ ገደማ እንመለከታለን። በቀጥታ ወደ ምሽቱ አብይ ርዕስ እንሂድ። በውጭ ሀገር የሚኖሩ ኢትዮጵያውያን ከሀገራቸው መንግስት ጋር ያላቸው ግንኙነት ምን ይመስላል? የምሽቱ አብይ ርዕስ የሚያተኩርበት ነው። እንዳልነው ባለፈው ሳምንት በፕሬዝዳንት ባራክ ኦባማ ጋባዥነት በዋሽንግተን ዲሲ ወደ 46 የሚጠጉ አፍሪካውያን መሪዎች ሲሰባሰቡ ኢትዮጵያም በጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ መሪነት በርካታ ሚኒስትሮች፣ ባለሥልጣናትና የንግዱ ማኅበረሰብ ተወካዮች ተሰባስበው ነበር። በአሜሪካ የሚኖሩ ኢትዮጵያውያን የተቃውሞ ሰልፎችን አካሂደዋል። ባለሥልጣናቱን በየሆቴል ምግብ ቤቱም በየሱቆች ተቃውሟቸውን በማሰማት ሲያዋክቧቸው ቆይተዋል። የምሽቱ ዝግጅት ይህን ተንተርሶ የኢትዮጵያ መንግሥት በውጭ አገር ከሚኖሩ ዜጎቹ ጋር ያለው ግንኙነት ምን ይመስላል የሚለውን ጥያቄ አወዛጋቢ ርዕስ የሚዳስስ ዝግጅት ሄኖክ ሰማግዜር አዘጋጅቷል። ባሳለፍነው ሳምንት የዩናይትድ ስቴትስና አፍሪካ ጉባኤ የንግድና ምጣኔ ሀብት ትስስርን ለማጠናከር መልካም አስተዳደርና የዜጎችን መብቶች በማክበር እንዲሁም በአፍሪካ ጸጥታና ደህንነትን በማጠናከር ረገድ የአፍሪካ መሪዎች ከዩናይትድ ስቴትስ ባለሥልጣናት በፕሬዚዳንት ባራክ ኦባማ መሪነት በስፋት መክረዋል፣ የተግባር ስልቶችን ቀይሰዋል። በጉባኤው ለመሳተፍ የተገኙ የአፍሪካ መሪዎች ጥበቃ የዋሽንግተን ዲሲን ጎዳናዎች እንዳጨናነቁ የአካባቢው ሬዲዮ ጣቢያዎች ይዘግባሉ። የመኪና ትራፊክ ዋሽንግተን ዲሲን ወጥሯታል። በጉባኤው መክፈቻ ቀን በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ለተቃውሞ ሰልፍ በጉባኤው ደጃፍ ላይ ተሰባስበዋል። የተቃውሞ ዓላማ ኢትዮጵያ ውስጥ በእስር ቤት ያሉት ወገኖቻችንን የመናገር ድምጽ የሌላቸው እነኛን አፍነው ገርፈው ገለው የሚያስተዳድሯቸው ኃይሎች በዚህ ተጋብዘው መጥተው ያንን ሕዝብ እንደሚበድሉና እንደሚጨቁኑ የማያውቁ እያስመሰሉ የውጭ ኃይሎች ከፍተኛ እርዳታ ስለሚያደርጉ ያ እርዳታ በአግባቡ ይሰጥ። የኢትዮጵያ መንግስትን የሚቃወሙ የፖለቲካ ፓርቲዎች በዋሽንግተን ዲሲ ቅርንጫፍ ቢሮዎቻቸው ይገኛሉ። በዚህ የሚገኙ ኢትዮጵያውያንም ቁጥራቸው የበዛ ነው። በኢትዮጵያ ያለውን ሁኔታ በቅርበት የሚከታተሉ በሀገሪቱ የፖለቲካና ምጣኔ ሀብት አስተዳደር ያገባናል ድርሻለን የሚሉ መንግሥትን የሚቃወሙና የሚደግፉ፣ የለም እኔ የምደግፈው ኑሮዬን ነው የሚሉ ሁሉ የተሰባሰቡበት ከተማ ነው። የተለያዩ የፖለቲካ ድጋፍና አዝማሚያ ያላቸው የሬዲዮና የቴሌቪዥን ጣቢያዎች ከሰኞ እስከ አርብ በስፋት ደግሞ ቅዳሜና እሁድ ሙሉ ቀን የተለያዩ ቅንብሮችን ያቀርባሉ። ኢትዮ ዲያስፖራ የሬዲዮ መርሃ ግብር ነው። መልካም ድምጫ አዲስ ድምጽ ሬዲዮ ከምግብ ቤት ጀምሮ የመኪና ሽያጭ፣ የህግ ጠበቆች፣ የሂሳብ ሰራተኞች፣ ከብት አርቢዎችም ጭምር ድርጅቶቻቸውንና አገልግሎቶቻቸውን በእነዚህ ሬዲዮ ጣቢያዎች አስተዋውቃሉ። የፖለቲካ ውይይቶች፣ የማህበረሰብ ጉዳዮች፣ ምጣኔ ሀብት፣ ሪዮታ ዓለም አቋሞች፣ ሙዚቃና ድራማ ሁሉ ይሰናዳል፣ በጣቢያዎቹም ይስተናገዳሉ። በዚህ ሰሞን የተከሰቱት ሁኔታዎች ከወትሮ የተቃውሞ ሰልፎች ለየት ያሉ ሆነው ታይተዋል። የኢትዮጵያ ባለስልጣናት በሂውስተንና በዋሽንግተን ዲሲ አካባቢዎች ባረፉባቸው ሆቴሎች፣ በሱቆች ገና ከላይ የሰማነው የኢትዮጵያ የመንግሥት ግንኙነት ሚኒስትር አቶ ሬድዋን ሁሴን በዋሽንግተን ዲሲ አካባቢ ማርሻልስ የሚባል ሱቅ ውስጥ ሲገበዩ የደረሰባቸውን ተቃውሞ ነው። በአንድ ምግብ ቤትም ተቃውሞና የቃላት ልውውጥ ተከስቷል። የይጾም በየአይነቱ ክካላን ሽሮ በአሜሪካ መንግስት አማካኝነት የአፍሪካ መሪዎች ስብሰባ እንደሚካሄድ የታወቀ ነበር እና የዛን አካባቢ ደግሞ ከኢትዮጵያም ብዙ ባለስልጣኖች እንደሚመጡ ግንዛቤዎቹ ነበርን። ይህ ቀን ማለትም በሐምሌ ወር መጨረሻ ላይ ስብሰባው ከመካሄዱ ሁለት እና ሶስት ቀን በፊት እዚሁ ያለንበት ሬስቶራንት ለምሳ በምመጣበት ሰዓት የተለያዩ መልኮች ተመለከትና ስናጣራ ከኢትዮጵያ ከፍተኛ ባለስልጣናት ከሆኑት አንዱ የንግድ ሚኒስተሩ አቶ ከበደ ጫኔ ነው የሚል ኢንፎርሜሽን ደረሰን። ስናያቸው ማለት ነው በመሃል የነበረ የስርዓቱ ደጋፊ ያው ተቃዋሚ መሆናችን እያወቀ አቶ ከበደ ጫኔ ሚኒስተሩን ተዋወቅ ሲለን የዛን ጊዜ እሳቸውም ለመጨበጥ እጃቸውን ሲዘረጉ ነው የመጣው ንግግሩና ጭቅጭቆ የመጣው ምክንያት ምን አላችሁ እናንተ? እጃቸውን ሲዘርጉ ለሰላምታ ምን አደረጋችሁ? እኔ በበኩሌ አንጨብጥም ማለት ምክንያቱም በወቅቱ የነበረን ስሜት ያው ሀይ ነው። በአገር ቤት የሚካሄደውን ነገር እንቃወማለን። ስርዓቱ የሚያካሄደው ነው ማለት ነው። እንግዲህ የዚህ ስርዓት ቁንጮ የሆኑ ሰዎች መጥተው መካከላችን ተዘንቀው ለሰላምታ እጃቸውን ሲዘረጉ መጀመሪያ የህዝባችን ላይ የሚደርሰውን በደል ኃጢአታችሁን ሳታላቅቁ ወይንስ ሳትገቡ ከኛ ለመጨባበጣችሁም የሚል በዛው ንግግር ተጀመረ ማለት ነው። ሰውየው ምንም ነገር አልተናገረም። እኛም ደግሞ የደረሰበንን በደል ህዝብ ላይ የደረሰውን በደል አንድ በአንድ እስረኞች መብዛት መበረከታቸውን በዛ አካባቢ ደግሞ ከ15 ቀን በፊት በአዲስ አበባ አንዋር መስጊድ የተካሄደውን ጭፍጨፋ አነሳንላቸው። ይህ ሁሉ ባለበት በተደረገበት 23 ዓመት ግፍ ወርዶብን እያለ እንዴት እንደ ደና ሰው ምንም እንዳልተፈጸመ መካከላችን ትዘነቃለ በሚል በዚህ አይነት ጭቅጭቅና ብሶታችንን የገለጽ ነው። ዮሐንስ ታከለ ከ22 ዓመታት በላይ በሰሜን አሜሪካ ኑሯል ድጋፉ ለኢሃፓ ሲሆን በተለያዩ የፖለቲካ ተቃውሞ ግብረ ኃይሎችም ይሳተፋል። በዩናይትድ ስቴትስ አፍሪካ ጉባኤ ወቅት በካሊፎርኒያ የሚገኘው አዙሳ ፓሲፊክ ዩኒቨርሲቲ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ የክብር ሽልማት አዘጋጅቶ ነበር። የአዲስ ቮይስ ጋዜጠኛ አበበ ገላው አዙሳ ፓሲፊክ ትምህርታቸውን የተከታተሉትን ጠቅላይ ሚኒስትር ክብር ለመስጠት የወሰደውን እርምጃ በኢትዮጵያውያን ዓለም አቀፍ የሰብዓዊ መብቶች ስምምነት ጂኤአርኢ እና በራሱ የቀረበ ተቃውሞ ውሳኔው መቀልበሱን በዘገባው አስፍሯል። የዝግጅት ክፍላችን የአሱዛ ፓሲፊክ ዩኒቨርሲቲ ቃል አቀባይ ሬቸል ዋይትን አነጋግሮ ለመረዳት እንደቻለው ጠቅላይ ሚኒስትሩ በዚህ ትምህርት ቤት ተምረው ዲግሪ መቀበላቸውን ገልጸው፣ ጥቅስ ከትምህርት ቤታችን በመመረቅ የመጀመሪያው የሀገር መሪ በመሆናቸው በክብር ልንቀበላቸው ጥሪ አስተላልፈን ነበር ብለዋል። ሆኖም ጠቅላይ ሚኒስትሩ ስልክ ደውለው መገኘት እንደማይችሉ ገለጹልን። ወደ ኢትዮጵያ መመለስ እንዳለባቸው በመግለጻቸው ሥነ ሥርዓቱ ተሰርዟል ብለዋል። ጥቅስ በዚህ ወቅት አበበ ገላው ደውሎ አነጋግሮኝ ቃለመጠይቅ አድርገናል። እኔን ጠቅሶ የዘገበው እንደ ተቀመጠው ትክክለኛ ነው። ነገር ግን የራሱን ድምዳሜ በጽሑፉ አስፍሯል። በተጨማሪም በጽሑፉ ባሳደረብን ጫና የተነሳ የተሸነፍን ለማስመሰል ሞክሯል። ይሄ ሙሉ በሙሉ ሐሰት ነው ብለዋል። አበበ ገላው በደብዳቤው የኢትዮጵያ መንግሥት በጠቅላይ ሚኒስትር ኃይለማርያም ደሳለኝ መሪነት የዘፈቀደ ግድያና ስርዓቶች ግርፋት፣ ደብዛ ማጥፋትና ሙስና የመሳሰሉትን አስፍኗል በማለት የዚህን የትምህርት ተቋም ውሳኔ ተቃውሟል። አጠቃላይ ስዕሉን እንመልከት። ለመሆኑ በውጭ ሀገር የሚኖሩ ኢትዮጵያውያን ከመንግሥታቸው ጋር ያላቸው ግንኙነቶች ምን ይመስላሉ? አቶ ሙልጌታ አረጋዊ በዋሽንግተን ዲሲ ለበርካታ ዓመታት የኖረ የሕግ ባለሙያ ነው። ከዳያስፖራ ውስጥ መንግስት የኢትዮጵያ መንግስት የሚደግፍ አለ፣ የሚቃወም አለ። ብዙ ፖለቲካ ውስጥ የለሁበትም አልፈልግም ብሎ የራሱንም ህይወት ለማሸነፍ የሚታገልም አለ። የሚበዛው ሰው ህይወቱን ለማሸነፍ የሚታገል ይመስለኛል። የተረፉት ተቃዋሚዎች ና ደጋፊዎች ነን ብለው ራሳቸውን ካተጎራይዝ አድርገው የሚኖሩትን ብንወስድ ግን ያው ደጋፊው ደጋፊ ነው። በተቻለ መጠን የኢትዮጵያ መንግስት የሚያረጋውን ነገር አጉልቶ አቅስፎ ማሳየት ይፈልጋል እና ተቃዋሚዎችን ዴሞናይዝ ማድረግ ወይም ሰይጣን ናቸው ብሎ የማቅረብ አዝማሚያ ታየበታል። በአንጻሩ ደግሞ ተቃዋሚው ቢሆን ደጋፊዎችን እንደዚሁ ልክ አይደለም ወይም ሰይጣን ናቸው ብሎ እነሱንም ማቅረጽ ይፈልጋል። በተቃዋሚውና በደጋፊው መካከል መደማመጥ እንኳን እስኪያስቸግር ድረስ በጣም በጣም የተለያዩ ኃይሎች ናቸው። መደማመጡ ለምን ጠፋ? በተቃውሞ ጎራው ከተሰለፉት መካከል የሆነው ዮሐንስ ታከለ በኢትዮጵያ የመብት ጥሰቱና የምጣኔ ሀብት ፍትሐዊ ተጠቃሚነት መጥፋቱ ዜጎችን ሆድና ጀርባ አድርጓል ይላል። በአጠቃላይ በኢትዮጵያ ሕዝብ ላይ የሚደርሰው ግፍ ልኬታ ስላጣ 23 ዓመት የሚደረገው ነገር፣ በኢኮኖሚ ያለው ጫና፣ በፖለቲካ ያለው ጫና፣ ይሄ ደግሞ የጎሳ ፌዴራሊዝሙን ያ ደግሞ ያስከተለው የዘር መከፋፈል፣ የሃይማኖት ጭቆናው፣ እስረኛ መበራከቱ፣ ይሄ ሁሉ ሊያገናኘን ትልቅ ገደል ፈጥሮብናል ማለት ነው። እንኳን መገናኘት ቀርቶ በቅርቡ ፕሬዚዳንት ባራክ ኦባማ በዋሽንግተን ዲሲ ከጠሯቸው አምስት መቶ አፍሪካዊ ወጣቶች አንዱ የሆነው ኢትዮጵያዊ ምስጋናው አሰፋ በአውሮፓ የተማረና አሁን በኢትዮጵያ የሚሰራ ነው። እንዲህ ይላል። ሁሉም ነገር ፖለቲካ አይደለም። በጣም ብዙ ሌሎች ነገሮች አሉ። ማህበረሰባዊ ችግር አለብን፣ ብዙ ችግር አለብን እና እነዚህን ሁሉ ችግሮች የፖለቲካ ችግራችን ከተፈታ ይፈታሉ የሚለው አመለካከት እኔ ከብዙ ጊዜ ጀምሮ የምከራከረው ነው። አብረን ነው ማሳደግ ያለብን፣ አብረን ነው መሄድ ያለብን። ሁለተኛው መሰረታዊ ነገር ማለት የምፈልገው እዚህ ጉዳይ ላይ ራሳችንን መጠየቅ ያለብን ሁሌ እኔ ሚናይ ምንድን ነው? የፖለቲካ ደጋፊ ሊሆን ይችላለሁ፣ ተቋሚ ሊሆን ይችላለሁ፣ ሲቪል ሰርቫንት ሊሆን ይችላለሁ፣ ሰራተኛ ሊሆን እኔ ምንድን ነው ሚናዬ? የህግ ባለሙያው ሙልጌት አረጋዊ መደማመጥ ለምን ጠፋ፣ በውጭ ሀገር የሚኖሩ ኢትዮጵያውያንን በተለይ ተቃዋሚዎች ለምን አምርረው መንግስትን መቃወም ቀጠሉ ብሎ መጠየቅ ያሻል ይላል። ህገ መንግስት አክቹዋሊ፣ የኢትዮጵያ መንግስት የሚጠቀምበት ተቃዋሚዎችን ወይም ጠላቴ ናቸው የሚላቸውን ለማጥቃት እንደ መሳሪያ ነው የሚጠቀምበት። ህገ መንግስት ማለት አክቹዋሊ ዋና ዓላማው የመንግስትን ስልጣን መቆጣጠር ነው። አንድ ሰው ህግ ካጠፋ መንግስት ምርጫ ያለው ህግ ከተላለፍ ትጠየቃለህ። መንግስት ስለፈለገ አይደለም የምትጠየቀው፣ ህግ እንድትጠየቅ ስለሚያስገድድ ነው። ኢትዮጵያ ውስጥ ግን ምንድነው የሚደረገው? መንግስት ከፈለገ ትጠየቃለ፣ ካልፈለገ አትጠየቅም። መንግስት የሚፈልገው ነገር ነው እንጂ ህግ የሚፈልገው ወይም ህግ የሚያስገድደው ነገር አይደለም እየተደረገ ያለ እና በአደባባይ ምንድነው ብለው መግለጫ ያወጡት እኛ እስካሁን ችለናችሁ፣ ታግሰናችሁ፣ ህግ እየተላለፋችሁ እስካሁን ዝም ብለናችኋል። ህግ ከተላለፈ አቃቤ ህግ ወይም ፍትህ ሚኒስተር ዝም የማለት ስልጣን የለውም። ወንጀል እየተፈጸመ እያየ እስቲ ልቻለው አትልም። ወንጀል ከተፈጸመ ወንጀለኛ መጠየቅ መቻል አለበት። ዘኮንትራሪ ወንጀል ያልፈጸመ ሰው ደግሞ መነካት የለበትም። በኢትዮጵያ የህግ የበላይነት መጥፋቱ ተስፋ የሚያስቆርጥ ሂደት መሆኑን የጠቀሰው የህግ ባለሙያ አስቸኳይ እርምት እንደሚያሻው ይገልጻል። የዓለም ባንክ እንደሚተምነው ከሆነ በውጭ ሀገር የሚኖሩ ኢትዮጵያውያን በሚታወቀው መስመር የሚልኩት ገንዘብ ከመንግስቱ ዓመታዊ በጀት ይበልጣል። በሰው እጅ የሚላከው ሲጨመር እጅግ የላቀ የምጣኔ ሀብት ድርሻ አለው። በሚሊዮኖች የሚቆጠሩ ኢትዮጵያውያን በመካከለኛው ምስራቅ፣ በአውሮፓ እና በአሜሪካ እንዲሁም በሌሎች የዓለም አካባቢዎች ይሰደዳሉ፣ ይኖራሉ። የተሻለ ኑሮም ፍለጋ አልፎም ከመንግስት የሚደርስ ወከባና ስራትን ሽሽት። በኢትዮጵያ የሚሰራጩ የመገናኛ ብዙሃን በውጭ ሀገር የሚኖረውን ህዝብ እንዴት ይመለከቱታል? በሙዚቃውና በቴሌቪዥን ድራማውስ? በቅርቡ ስለ አንድ በአሜሪካን ሀገር ኑሮን ባረገ ቤት አልባው በዳንኤል ገመቹ ወይም በታምሮ ህይወት ዙሪያ ላይ አንድ ዝግጅት ማቅረባችን አይዘነጋም። ወይ ግን አንተ ለምንድነው እንደዚህ አሜሪካ ካልገባው ሞታለሁ ብለህ የምታስበው? ከሰራ እኮ እዚህ በአቅም ራስን የምታስተዳድርበት ነገር መፍጠር እንችላለን እኮ። ጆኒ አንተ ምንም አልገባ እኔ በቅድም ሁሉ ነገር የተፈጠረው መልኬም እኔም ለአሜሪካ፣ በቃ እኔ በምንም ተአምር በእኔ ራሴን እዚህ ሀገር አላየውም። ተውተውተው ልቤ ቁረጥና ወደ ሀገር ግባ። ተውተውተው ልቤ ቁረጥና በኢትዮጵያ በበርካታ የሥራ መስኮች በውጭ ሀገር የሚኖሩ ኢትዮጵያውያን ሲሳተፉ ይታያል። በተለይ በግብርናና ንግድ ዘርፎች በሌሎች ተቋማት ያላቸው ተሳትፎ የተስፋፋ አይደለም። የፍትህ ስርዓቱን ለማሻሻል የመገናኛ ብዙኃንን አቅም መገንባትና በመሳሰሉት ያለው ተሳትፎ አነስተኛ እንደሆነ ይገለጻል። ሁሉንም የሚያስማማ አንድ ሀሳብ አለ። በተሞክሮም በጋና የታየ ሐቅ ነው። ለኢትዮጵያ እድገት ሁሉን አቀፍ በውጭ የሚኖሩ ዜጎችን ያካተተ ትብብር ወሳኝ ነው። የዩናይትድ ስቴትስ መንግስትም ይህንም መቀራረብ ለመፍጠርና ለማጎልበት በማለም የአፍሪካውያን ዲያስፖራ ጉባኤን በየዓመቱ ያዘጋጃል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዘር ነች። ሰውተውተው ልቤ ቁረጥና ወዳገር ግባ ሰውተውተው ልቤ ቁረጥና ወዳገር ግባ ወደ መጽሔት ክፍለ ጊዜ ዘገባ ልናልፍ ነው። ከፊል ራስ ገዝ የሆነችው የሶማሊያ ፑንትላንድ ክልል የማዕከላዊ መንግስቱን አዲስ የፌዴራል አወቃቀር በመቃወም ግንኙነት ማቋረጧን ገልጻለች። ፑንትላንድ መንግስት ግዛቷን ቆርሶ ወደ ሌላ ሊያካልል ነው ስትል ትቃወማለች። ገምጋሚዎች ግን አሁን የተፈጠረው ውዝግብ በሶማሊያ ሰላም ለማስፈን የተደረገውን የረጅም ጊዜ ጥረት እንዳያደናቅፍ ያስጠነቅቃሉ። የአሜሪካ ድምጽ ራዲዮ ዘጋቢ መሐመድ ዩሱፍ ያጠናቀረውን ትዝታ ብላቸው ታቀርበዋለች። ባለፈው ወር ፍጻሜ ላይ የሶማሊያ ፌዴራል መንግስትና የማዕከላዊ ክልሎች ተወካዮች የሙዱግና ና የጉልጉዱግ ክልሎች መሪዎች አዲስ አስተዳደር ለመመስረት በስምምነት ይሰራሉ የሚል አንድ ሰነድ ተፈራረሙ በሶማሊያ የተባበሩት መንግስታት ዋና ጸሐፊ ልዩ ተወካይ ኒኮላስ ኬይ እርምጃውን እንደሚቀበሉ መግለጫ አውጥተው ሆኖም መሪዎቹን ሊገጥሙ ይችላሉ ስለሏቸው ችግሮች አስጠነቀቁ መሪዎቹ ሁሉን የጎሳ መሪዎች ሴቶችና የሲቪክ ማህበረሰቦችን በማካተት ያሏቸውን ችግሮች ሁሉ በውይይትና በድርድር እንዲፈቱም ኬ መከሩ። ጥቂት ቀናት ቆይቶ ታዲያ ፑንትላንድ በአዲሱ ግዛት መመስረት ምክንያት ከሞቃዲሾ መንግስት ጋር ግንኙነት እንዳቋረጠች ገለጸች። የሶማሊያ ህገ መንግስት ሁለት ወይም ከዚያ በላይ ክልሎች የፌዴራል ግዛት እንዲመሰርቱ ይፈቅዳል። ጉልጉዱድ የሶማሊያ መንግስት ክልል ውስጥ ነው። ሞዱግ ግን ከፊሉ የፑንትላንድ ቁጥጥር ስር ሲሆን ከፊሉን ግን ከሶማሊያ መንግስት ባለስልጣናት ጋር ግንኙነት ያላቸው ያስተዳድሩታል። ሙዱግ ከ ሀያ ዓመታት በፊት በተካሄደ የጎሳ ግጭት ለሁለት የተከፈለ መሆኑና ሁለቱን እንደገና አንድ ማድረግ ቀላል እንደማይሆን ሞሐመድ አሊ ሃሺ የተባሉ የፑንትላንድ ፖለቲካ መሪ ይናገራሉ። የሙሉ ክልልን በአንድ አስተዳደር ለማዋቀር ቢፈለግ እንኳ እርምጃው ከመወሰዱ በፊት ሊፈጸሙ የሚገባቸው ተግባራት አሉ። የአካባቢው ነዋሪዎች መጠየቅ አለባቸው። የፑንትላንድ ክልላዊ መንግሥትም መጠየቅ አለበት። ከተስማሙ መልካም፣ ችግር የለውም። ካልተስማሙ ግን ማስገደዱ ስህተት ይመስለኛል። አንዳንድ የጎሳ መሪዎችና የአካባቢው ነዋሪዎች ባለፈው ሳምንት ሞቃዲሾ ውስጥ የተፈረመውን ስምምነት እንደሚቃወሙ የሶማሊያ መገናኛ ብዙሃን ዘግበዋል። አሊሺ ሞሐመድ ሳለ የፌዴራል አስተዳደሩ መመስረቱን የሚደግፉ የመሃል ሶማሊያ ፖለቲካ መሪ ናቸው። እርሳቸውም የክልሉ ህዝብና መሪዎች ምን አይነት አስተዳደር እንደሚፈልጉ መወሰን አለባቸው ይላሉ። ሁሉም ወገኖች ለእርቅ እድል ማግኘትና መደገፍም አለባቸው። ከዚያ በኋላ እነርሱ ራሳቸው ግዛቱን እንዴት እንደሚመሰርቱ መስማማትና መወሰን ይኖርባቸዋል። ሙዱግ የጋሮዌና ቦሳሶ ማለትም ፑንትላንድ አካል መሆን ከፈለጉ ወይም ሙዱግ የጋልጉዱድና ሂራን ክልል አካል መሆን ከፈለጉ እርስ በርስ ሳይዋጉ በሰላም መከናወን አለበት። በሞቃዲሾ የሚገኘው የፖለቲካ ትንተና ቢሮ ኃላፊ አብዱራህማን ሙሐመድ አዲስ የፌዴራል አስተዳደር ለመመስረት የሚደረገው ግፊት የማዕከላዊ መንግስቱን ጥንካሬና የጊዜያዊ ህገ መንግስቱን መከበር የሚፈታተኑ ናቸው ይላሉ። የተለያዩ ጎሳዎች በጋራ በአንድ ክልል ኖረው አያውቁም። አሁን ሁለቱ ክልሎች ፌዴራላዊ አስተዳደር እንዲመሠርቱ የተጀመረው እቅድ ከተሳካ ክልሎች ጎሳዎቻቸውን እንደያዙ ለመቀናጀት የመጀመሪያው ይሆናል ማለት ነው። ሕገ መንግሥቱ ከደነገጋቸው ክልሎች የተለየ ነው የሚሆነው። ምንም እንኳን በሶማሊያ ፖለቲከኞች መካከል አለመግባባቱና ውዝግቡ ቢቀጥልም የተባበሩት መንግሥታት ድርጅትና ዓለም አቀፍ ማኅበረሰብ የፌዴራላዊ አወቃቀርን መጀመር ለሶማሊያ ሰላምና የተረጋጋች አገር እንድትገነባ ይረዳል ይላሉ። ዜናውን የዜና ዘገባዎች ተጠናቀዋል። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ አድማጮች። አሁን ከእናንተ በነፃው የስልክ መስመር 202 205 9942 የውስጥ መስመር አስራ አራት ከደረሱ አስተያየቶች መካከል ለዛሬ እነዚህን መርጠናል። ሀይ ቪዎች እንደምን አላችሁ? የረጅም ጊዜ አድማጫችሁ ነኝ። በሰሜን አሜሪካ በተካሄደው የመሪዎች ስብሰባ ላይ ኢትዮጵያውያን ተቃውሟቸውን አሰምተዋል። እሱ ጥሩ ሆኖ እያለ ግን ሰዎችን በተናጠል በማሳደድ ምንም አይነት ነገር እንዳይንቀሳቀሱ የሚደረግ ተቃውሞ መሰረተ ቢስ ነው። ምክንያቱም በአንድ ፓርቲ አመራር ውስጥ አንድ ሰው ብቻውን ለውጥና ተጽዕኖ ሊፈጥር ስለማይችል አመሰግናለሁ። እንደት እንዴት ናችሁ? ብሄዎች ሰላም ናችሁ ወይ? ደጉ ይባላል ስሜ ከዚሁ ከአሜሪካ ነው መደውለው እዚህ በመጡ ወጣቶችና ስልጠና ተቀብለው ለተመለሱ አስራ ሁለት ወጣቶች ዙሪያ ላይ አስተያየት ልሰጥ ነው። ከዛ በፊት አንድ ማመስገን እንፈልገዋል የአሜሪካን መንግስት ላመሰግን እወዳለሁ እናንተን ደግሞ ይሄንን ፕሮግራም ስላስተላልፋችሁ ማመስገን ወታለሁኝ። ብዙ ነገር አንስተዋል። ወጣቶች ብዙ ብዙ ደስ የሚል ነገር ተናግረዋል። አንድ ግን እኔ ያልተናገሩት ብዙ ብሄር ብሄረሰቦች፣ ብዙ ቋንቋ የሚያወሩ ሰዎች የሚናገሩ ሰዎች መኖራቸውን በሰላም አንዳንድ ጊዜ ችግር ቢፈጠርም በሰላም መኖራቸውን አይተው መመልሳቸው እንደኛ ሀገር ብዙ ብሄር ብሄረሰቦች የሚኖሩበት ሀገር ውስጥ እንዲሁ ያለ ችግር ያለ መነታረቅ ያለ መዋጋት መኖር እንደሚቻል ብዙ ነገር ያስተምራሉ ብዬ አስባለሁ። እኔ ለመናገር ነው። ደህና ሁኑ። ለምታደርገው ሁሉ ምስጋና የላቄ ነው። በእኔና በመሰሎች ስም ደህና ሁኑ። አስተያየት ልሰጥ የፈለኩት ፕሬዚደንት ኦባማ የአፍሪካ መሪዎችን ከአፍሪካም ወጣቶችን ጠርተዋል። መልካም ነው፣ ጥሩ ነው። በኢትዮጵያ ውስጥ መስተካከል ያለበት እኔ የመንግስት ሰራተኛም ነጋዴም ሁኜ እንዳየሁት ትልቁ እንቅፋት ባንክ እና ሀገር ውስጥ ገቢ ነው። ባንኮች ገንዘብ ሲያበድሩ በትንሽ ጊዜ ያበድሩና በአንድ አመት መልሰው ይላል። ያነጋዴ ሳይመልስ ይቀር ንብረት ይሸጣል፣ አራጅ ይወርዳል። ሀገር ውስጥ ገቢ እንዳየሁት ቱ ታውዛንድ ናይን ወደ ኢትዮጵያ ህጅ የነበረ ከሪፖርተር ጽሁፍ እንዳየሁት በደብረ ዘይት አካባቢ አንድ ግለሰብ የሰባት መቶ ሀምሳ ሺህ ካፒታል ባለው ዶሮ እርባታ አቋቋመ። የደብረ ዘይት ከተማ ሶስት ሚሊዮን ብር ግብር ጠየቀው። ይግባኝ ቢል የክልሉ መስተዳደር አጸቀቅለ ወደ ፈደራሉ ቢጠይቅ አያገባንም አለ። እንዲህ አይነቱ ጥንቅት ካለ ኢትዮጵያ እንዴት ነው ልታድግ የምችል ነው? አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ ላኩልን። ቁጥሩን እናስታውስ 202205 9942 የውስጥ መስመሩ 14 ነው። በፌስቡክም ቪኦኤ አምሀሪክ ብላችሁ ብትከተሉን እንወዳለን። አሁን ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የኢቦላ መከላከል እንቅስቃሴ በኢትዮጵያ ኢቦላን ለመከላከል የሰለጠኑ ባለሙያዎች ከዛሬ ማክሰኞ ነሐሴ 6 2006 ዓ ም ጀምሮ ቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ተመድበው ፍተሻ እያካሄዱ መሆኑ ተገልጧል። ቀደም ሲል በዜናችንም አሰምተናል። በጤና ጥበቃ ሚኒስቴር የሚመራ ግብረ ኃይል ተቋቁሞ ቫይረሱን የመከላከል የማሳወቅና የጥንቃቄ ስራዎች እየተከናወኑ መሆኑንም አንድ የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የሕዝብ ግንኙነት ባለሥልጣን ሰሎሞን አባተ ጋር ተነጋግረዋል እንሆ ጤና ይስጥልኝ አቶ አቤልነህ እንደምናመሹ ጤና ይስጥልኝ ሰሎሞን ደህና ነህ ወይ እግዚአብሔር ይመስገን እስቲ አድማጮቻችንን ለማስታወስ ያህል ማንነትና ሀላፊነት ሆን ይንገሩኝ አቤል የሻነ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ሀላፊ ነኝ የኢትዮጵያ ህዝብ በአሁኑ ጊዜ ስለ ኢቦላ ምንነት ያውቃል አቶ አቤል እንግዲህ ሁሉም የኢትዮጵያ ሕዝብ ስለ ኢቦላ ቫይረስ ምንነት ያውቃል ብሎ መናገር አይቻልም። ነገር ግን ያው ይሄ በሽታ በምዕራብ አፍሪካ በአሁኑ ጊዜ ተከስቶ እያስከተለ ያለውን ችግር ግምት ውስጥ በማስገባት ያው በተለያዩ መገናኛ መንገዶች መረጃውን የማግኘት እድል ያላቸው ሰዎች ሊያውቁ ይችላሉ። ግን አብዛኛው ማህበረሰብ ይሄን ስለዚህ በሽታ ብዙ ያውቃል ብሎ መናገር አይቻልም። ለመሆኑ ኢቦላ ምንድን ነው አቶ አቤል? ኢቦላ እንግዲህ በቫይረስ የሚመጣ ዞኖቲክ ዲዝዝ ከሚባሉት አይነቶች አንዱ ነው። ምንድን ነው ምልክቱ? እንዴት ነው የሚተላለፈው? ምልክቶቹ በደብሌቾም ሆነ በሲዲሲ እና በተከሰተባቸው አገሮችም እንደሚታወቀው ከሆነ ድንገተኛ ትኩሳት ያስከትላል። ብርድ ብርድ ይላል፣ የድካም ስሜት፣ ራስ ምታት። ቆየት እያለ ሲሄድ ደግሞ በቆዳ ላይ ሽፍታ የማስከተል እንዲህ አይነት ምልክቶች አሉት። ከዛ ደግሞ እየቆየብ ሲሄድ ማስመለስ ወይም ማስታወክ፣ የወድምም የጉሮሮና ሌሎችንም ጠቅማጥንም ሊያስከትል ይችላል። ሁሉ ምልክቶቹ ናቸው እና ይህ እነዚህ ከጊዜ ወደ ጊዜ እንትን እያሉ ከሄዱ ደግሞ በሌሎች የሰውነት አካሎቻችን ላይ ለምሳሌ እንደ ጉበት፣ ኩላሌ፣ ሳምባ፣ ክብደት የመቀነስ የመቃዠት የመሳሰሉ ነገሮችን ያሳያል ወይም በእነዚህ ምልክቶቹ ይታወቃል። መጨረሻ ውስ ሲደርስ ደግሞ በየተለያዩ የቆዳ አካሎቻችን ላይ ደም የመፍሰስ ነገር በአይናችን ላይ ሊሆን ይችላል በአፍንጫችን በሌሎች በአይነ ምድር መውጫ በሽንት መሽኛም ሊሆን ይችላል። የኢቦላ መከሰቻዎቹ ከወባም ጋር እንደ ፍሉ አይነት ጉንፋን ከሚመስል መከሰቻም ጋር ይመሳሰላል ብለው ይናገራሉ። በማህበረሰብ ጤና ላይ ው ይላሉ። ግን አንዳንድ ምልክቶች ለምሳሌ ራስ ምታት የሌሎችን በሽታዎች ምልክት ሊሆን ይችላል። ግን ከዚህ ጋር ተለይተው በተለይ የሚታወቁ ደግሞ ቅድም ካልኳቸው ስሜቶች አንጻር ሲታይ እነዚህ በወባ ወይንም በሌሎች አጣራፊ ተኮትና ተቅማጥ ላይ የሚከሰቱ ወይም የሚታዩ ምልክቶችን ሙሉ ሲባለ አይደለም የሚይዘው ሌሎች ይጨመራሉ። እዚህ ላይ ያሉት ነገሮች ከቀን ወደ ቀን የተለዩ ምልክቶችን እያሳዩ ነው የሚሄዱት። አሁን አጣዳፊ ተቅማጥ ሲሆን የራሱ ምልክቶች ከአንዱ ቀን ወደሚቀጥለው ቀን ሲሸጋገሩ የሚያስከትሉት ምልክት ለየት ይላል። የወባም እንደዚሁ እና አንዳንድ ምልክቶች ተመሳሳይ ቢሆኑ ሁሉም ግን አንድ ናቸው ማለት አይቻልም። እንግዲህ በአሁኑ ጊዜ ኢቦላ ምዕራብ አፍሪካ ውስጥ ይከሰት እንጂ የምዕራብ አፍሪካ ችግር ነው የሚባል አይደለም። ከዚህ በፊት መካከለኛው አፍሪካ ውስጥ ኮንጎ ውስጥ ተከስቶ ብዙ ጉዳት አድርሷል። እንደዚሁም ብዙ ባራቁት እንደነ ዩጋንዳ ባሉ ሀገሮች ምስራቅ አፍሪካ ውስጥ በቅርቡ ባለፈው ዓመት ተከስቶ እንደዚሁ ጉዳት አድርሷል እና የትኛውም ክልል የተጠበቀ አይደለም ከኢቦላ እና በተለይ ደግሞ ኢትዮጵያን በምንመለከትበት ጊዜ ለምዕራብ አፍሪካ ዋነኛ መሸጋገሪያ ነች። የኢትዮጵያ አየር መንገድ ትልቁ አመላላሽ ነው አፍሪካ ውስጥ እና ይህንን ግንዛቤ ውስጥ ያስገባ ዝግጅትና ጥንቃቄ እየተደረገ ነው በአሁኑ ጊዜ። በትክክል በትክክል ያልከው ነው። ስጋቱ ልክ አንተን እንደምታነሳው ሀገራችንም ውስጥ መንግስትም በከፍተኛ ደረጃ የሚከታተለው ና አሁን ከነዚህ ሀገሮች ጋር ባለን የአየር ትራንስፖርት ግንኙነት የተነሳ በሽታው ወደ እኛም ሀገር እንዳይዛመት ወይም እንዳይከሰት ለማድረግ ቅድመ ጥንቃቄዎቹ ላይ በጥብቅ እየተሰራ ነው የሚገኘው። ይሄ ግንዛቤው አለ። ምክንያቱም ከነዚህ ሀገሮች ጋር ያው እስከ እስካሁን እንትናችን ቀጥታ የአየር በረራ ያለው ያው ከናይጄሪያ ጋር ነው። ዞሮ ዞሮ በአንድም ይሁን በሌላ መንገድ በሽታው ወደ ሀገራችን አይመጣም አይባልም። የሚመጣ ቢሆን ከሰው ወደ ሰው የሚተላለፍ እንደመሆኑ መጠን ምን አይነት ጥንቃቄዎች መደረግ አለባቸው ተብሎ በሁሉም ዘርፍ አስፈላጊው ቅድመ ዝግጅት በሙሉ እየተከናወነ ነው የሚገኘው። እርስዎ እንዳሉት አቶ አቤል ናይጄሪያ፣ አሁን ከነዚህ ከሶስቱ ከጊኒ ከሴራሊዮን እና ከላይቤሪያ ቀጥሎ ትልቁ ስጋት ያለባት ናይጄሪያ ነች። ትናንትና ሌጎስ ከተማ ውስጥ አስረኛውን ሰው ማግኘታቸውን ተናግረው ነበረ። የኢትዮጵያ አየር መንገድ ደግሞ መነሻው እና መድረሻው የናይጄሪያ ጉዞ ሌጎስ ነው። ብዙ መንገደኞቹም በሌጎስ በኩል እያቋረጡ ነው የሚያርፉትና ድንገት አንድ ታማሚ ወይም አንድ መንገደኛ ኢቦላ ይዞ ወደ ቦሌ ዓለም አቀፍ አይሮፕላን ጣቢያ ቢገባ ቢደርስ ምንድን ነው የሚደረገው? አንደኛ ይህንን ማወቅ የሚቻልበት አሰራር አለ ወይ? ሁለተኛ ቢታወቅ ምን ይደረጋል? ሁለት አይነት የቅድመ ጥንቃቄ ስራዎች እየተሰሩ ነው ያሉት። አንዱ ራሱ ሌጎስ አውሮፕላን ማረፊያ፣ ይህን የኢትዮጵያ አየር መንገድ የበለጠ ሊያብራራው የሚችል ነው። ግን ያለኝ መረጃ እዛው ሌጎስ ያለው አየር መንገድ ላይ የኢትዮጵያ መንግስት ከዛ የሚያጓጉዛቸውን መንገደኞች ከመጓጓዛቸው በፊት ይሄንን በሽታ ሊያሳዩ የሚችሉ የቅድመ ምርመራ ስራዎችን ያከናውናል። ያ እየተሰራ ነው እዛ እዛም አልፈው እዚህ ከመጡ በኋላም ኢትዮጵያ አየር መንገድ ውስጥ እንግዲህ ዛሬ ጀምሮ ራሱ እዛው ኤርፖርት ላይ ሙያተኞች በዚህ የሰለጠኑ ሙያተኞች ይህንን በሽታ እንዴት ምልክቱን ማወቅ እንደሚቻል እና በዚህ የተጠረጠሩ ሰዎች ምን ምን አይነት ምልክቶችን እንደሚያሳዩ ስልጠናውን የወሰዱና እውቀቱ ያላቸው ስለሆነ እዛው አየር መንገድ ላይ ከናይጄሪያ የሚመጣው አየር መንገድ በተለየ ሁኔታ እንዲሰናገድ ይደረግና ሰዎቹ በአግባቡ እነዚህ ሰዎች በባለሙያዎቹ ስክሪን ይደረጋሉ ወይም የማጣራ ስራ ይካሄዳል። ይከታተላሉ። ይህንን የሚያስችል ቅድመ ውይይት ተደርጓል። ከዚያ በኋላ አሁን እንዲህ አይነት ሁኔታ ቢገኝ ደግሞ ምን ይደረጋል የሚለው ደግሞ ቀጥሎ ደረጃዎች አሉት። ወደሚቀጥለው እንደነዚህ አይነት ሰዎችን በተለየ ሁኔታ ይዘን የተለየ ቦታ ላይ ያስቀምጠን ክትትል የምናደረግባቸውና ለሰዎቹ ገዛ የምናደረግበት ወደ ሌሎቹ የሚያስተላልፉበትን ሁኔታ ሁሉ እንዳይመቻች የማድረግ ስራ እየተሰራ ነው። የቅድመ ዝግጅት አለ። እሺ፣ እነዚህ የጤና ባለሙያዎች ከዛሬ ጀምሮ ነው እዛ ስራ መስራት የጀመሩት? አዎ ይጀምራሉ። ዛሬ ማለት ዛሬ ማለት ዛሬ ማክሰኞ ማለት ሆኖ ነው ማክሰኞ ነሐሴ ዛሬ በእኛ ነሐሴ ስድስት ነው። ማክሰኞ ነሐሴ ስድስት ጀምሮ ማለት ነው። እና ክትትል እያደረጉ ነው፣ ምርመራ እያደረጉ ነው ማለት ነው። በትክክል እና ሆስፒታሎች የተዘጋጀው አሉ መቼም፣ እርሶ ያሉበት መስሪያ ቤት ወይም እርሶ የሚወክሉት የተለየ ቦታ ማስቀመጫ ወይም ማቆያ ቦታ ተብሎ በባለሙያዎቹ ተለይቶ የተዘጋጀ ቦታ አለ። ሌላው የድንበሮች አካባቢ ነው። አቶ አቤል፣ እንደውም ሰሞኑን በጋምቤላ በኩል ሄፐታይተስ ኢ ብዙ ጉዳት እያደረሰ እንደሆነ በስደተኞቹ መካከል ከሶስት መቶ ስድሳ በላይ ስደተኞች ሄፒታይተስ እንደተገኘባቸው ከሀገሬው ሰውም እዛው ካለው የጋምቤላ ሰውም መካከል ስድስት የሚሆኑት እንደዚሁ ሄፒታይተስ ቫይረስ ተላልፎባቸው እንደተገኙ የዓለም የጤና ድርጅት የዓለም የስደተኞች ጉዳይ ኮሚሽነርም አስታውቀው ነበረ። ከዚህ በፊትም እንደዚሁ በሶማሊያም በኩል ስደተኞች ባሉባቸው አካባቢዎች የፖሊዮም ችግር እንደዚሁ ተከስቶ እንደነበር እናስታውሳለን። በደቡብና በሶማሊያ አካባቢ አሁንም ቢሆን ተመሳሳይ ሁኔታ እንዳይፈጠር የሚደረግ አይኖችን ከፍቶ ከታተል ስራዎች አሉ። በኢቦላ በኩል ልክና ያልከው ሰለሞን ይሄ ከዚህ በፊትም በተለያዩ ቅድም ባልካቸው የህመም አይነቶችም ላይ ችግሮች ተከስተው ነበረ። ይሄንን ግንዛቤ ውስጥ በማስገባት አሁን ኢንስቲትዩታችንም ሆነ መንግስት እየሰራ ያለው ከውጭ በደረቅ ወደብ አካባቢ መግቢያ በሮች ናቸው የሚባሉት ወደ ሰባት የሚደርሱ ቦታ አካባቢዎች አሉ። እነሱ ላይም ተመሳሳይ ስራ ይሄንን ሆነ ሌሎች መሰል በሽታዎች ቢመጡ አስቀድሞ እነዚህ እንዴት መከላከል እንደሚቻል እና ምን እርምጃ መውሰድ እንደሚጠበቅባቸው እዛው ላሉ ሙያተ ሰራተኞች ተመሳሳይ ስልጠናና ተመሳሳይ ግባቶችን አቅርቦ ይሄን የመከታተል ስራ መስራት እንዲቻል ቅድመ ዝግጅት ተደርጓል። እንጂ ያው ግምቱ አይደለም ችግሩ ታውቆ በእነዚህም ቦታዎች ላይ ከዚህ ኤርፖርቱ ባልተናነሰ መንገድ ክትትልና አስፈላጊውን ቅድመ ዝግጅት አድርጎ በየትኛውም አካባቢ በየትኛውም የመግቢያ በር ቢሆን ወደ ሀገራችን በሽታው እንዳይከሰት አስቀድሞ እንደምታውቀው ይህ በሽታ መድኃኒትም ሆነ ክትባት የሌለው ስለሆነ ትልቁ አዋጭ መንገድ መከላከል ስለሆነ መከላከሉን በሁሉም አቅጣጫዎች ነው ለመስራት እየተዘጋጀ እና እየሰራን ያለን ኢትዮጵያ በአሁኑ ጊዜ 30 ሺህ በላይ የጤና ኤክስቴንሽን ሰራተኞች እንዳሰማራች ነው የሚታወቀው በሙሉ ሀገሪቱ ውስጥና፣ እነዚህ የጤና ኤክስቴንሽን ሰራተኞች ራሳቸው ምን ያህል ያውቃሉ ስለ ኢቦላ? አዎ፣ አሁን ይሄ እሱ ነው። እንግዲህ አሁን በሂደት ደግሞ ቀጥለን፣ ዙሮ ዙሮ በዚህ በመግቢያ በሮች አካባቢ ያሉ የጤና ባለሙያዎች ናቸው ቅድመ ጥንቃቄውን አውቀው ቅድመ ዝግጅት ቢያደረጉ የሚመረጠው እሱ ነው። እሱን ለማድረግ እንግዲህ አስፈላጊውን ዝግጅት እያደረግን ነው። በየክልሉ የሚመለከታቸውን የጤና ባለሙያዎች ደረጃ በደረጃ ስልጠናውን በመስጠት ሁሉም ያለበት ጤና ተቋም እንደነዚ አይነት ምልክቶች ሲከሰቱ ምን ማድረግ እንዳለበት ሁልጊዜ ዝግጁ ሆኖ መጠበቅ አለበት። ለዛም የሚያስፈልጉ ሁኔታዎችን ስጋት አለባቸው ወደሚባሉ አካባቢዎች በሙሉ ዝግጁ አድርጎ የማስቀመጥ ነገር እየታሰበ ነውና ይሄ በሂደት ደግሞ ቀጥሎ አሁን በምትለው የጤና ኤክስቴንሽን ባለሙያዎችም ሆነ በሌሎች የጤና ባለሙያዎች በሁሉም የጤና ሁለት መስጫ ተቋማት ይሄን ተመሳሳይ ግንዛቤ መፍጠር ስራ ለመስራት በስፋት እየተንቀሳቀስን ነው። ምን እያደረጋችሁ ነው አቶ አቤል? ለዚህ የሚያስፈልጉ ትምህርታዊ በራሪ ወረቀቶችን ሰው የሕመሙን መንስኤ እንዲያቅ ኢቦላ በሽታ ምንድን ነው? በሽታው እንዴት ይተላለፋል ታማሚ ቢገኝ ምን አይነት የሕክምና እርዳታ ይደረገ የሚደረግለት እንዴት ነው? ከመቼስ ጀምሮ ነው? የበሽታዎቹ ምልክቶች ምን እንደሆኑ፣ በዚህ በሽታ የተጠረጠረ ወይም የተያዘ ሰው ቢኖር ምን ማድረግ እንደሚያስፈልግ፣ እንደገና ደግሞ የቦላ በሽታን እንዴት ልንከላከል እንችላለን? በቤት ውስጥስ ቢሆን ልናደርግ የሚገባው ጥንቃቄ ምንድን ነው? እንዲህ እንዲህ አይነት ነገሮች፣ ስለ በሽታው ቅድመ ጥንቃቄን በስፋት ሊያስረዱና ሊያሳውቁ የሚችሉ ጽሁፎችን በብዛት አባት ዘን ለሙያተኞቹ ማድረስና ሙያተኞቹ ደግሞ እንዲሁ በየደረጃው በነሱ ስር ላሉ ሰዎች ተመሳሳይ መረጃ የማስተላለፍ እና በተለያዩ መገናኛ ብዙኃን ህብረተሰቡ በሁሉም መገናኛ ዘዴዎች እንዲያውቅና ራሱን እንዲጠብቅ ሰፊ የማስተማር ስራ ለመስራት ነው እየተዘጋጀ ነው ያለ ነው። ለመሆኑ በግብረ ኃይል ደረጃ ትንቀሳቀሳለች ኢትዮጵያ የተቋቋመ ኃይል አለ አለ። ይሄ ከየሚመለከታቸው መስሪያ ቤቶችና ከባለ ድርሻ አካላት ጋር ከዓለም የጤና ድርጅት ያው አዲስ አበባ ከሚገኘው ከዩኒሴፍ ሌሎችም እንደዚሁ በጤናው ዘርፍ አገልግሎት በመስጠት በመንቀሳቀስ ላይ ካሉ ድርጅቶች ጋር በመሆን ከሌሎችም ጉዳዩ ይመለከታቸዋል፣ በዚህ ቢሳተፉ አስተዋጽኦ ሊያደርጉ ይችላሉ ተብሎ ከሚታሰቡ ሴክተር መስሪያ ቤቶችም ጋር በመሆን ከላይ እስከ ታች በበላይ ኃላፊዎች የሚመራና በየደረጃው የተዋቀረ አደረጃጀት አለው። ያንን ተከትሎ ነው የሚሄደው። ስራ ክፍፍልም ድርሻም ማን ምን ይሰራል የሚለው ሁሉ በእቅድ ተይዞ ነው እየሰራ ሰራ ያለው። ብሔራዊው ኃይል በማን ነው የሚመራው? አቶ አቤን በጤና ጥበቃ ሚኒስቴር ነው አ ዋናው ባለቤቱ ጤና ነክ ጉዳይ መቼም ከጤና ጥበቃ ሚኒስቴር በላይ አይሄድማ። ከዛ ውጭ አይወጣም። ሚኒስትሩ ራሳቸው ናቸው የሚመሩት ወይስ ሌላ ዴሌጌት ያሉት? አይ ሚኒስትሩ ሚኒስትሩ ናቸው። ለመሆኑ እርስዎ ምን ይመክራሉ፣ እንደ ባለሙያ፣ የማህበረሰብ ጤና ኢንስቲትዩትም የሕዝብ ግንኙነት ኃላፊ እንደመሆኖ ምን ይመክራሉ? ሰውን በአጋጣሚ ኢቦላ ቢከሰት ወይም ስጋቱ አይሎ ቢመጣ ምን እንዲያደርግ ይመክራሉ? ያው የመከላከል ቅድመ ጥንቃቄዎችን የማድረግ እውቀት እንዲኖረው ነው ሁሉም ሰው። ለምሳሌ ዛሬ መረጃዎች በተለያየ መንገድ ለማንኛውም ህብረተሰብ ይደርሳል። በዘመናዊ መገናኛ ዘዴዎች በኢንተርኔት የሚገኝ አለ። የዓለም ጤና ድርጅት በየቀኑ መረጃዎችን ይለቃል፣ ሲዲሲ ይለቃል፣ ሌሎችም እንደዚሁ። ሁሉም አሁን ህመሙ የተከሰተባቸው ሀገሮችን በየጊዜው የሚያወጧቸው መግለጫዎች አሉ። የሚያውቅ የእነዚህን መረጃዎች ጠንቆ የተረዳ ሰው ለሌላው ላልተረዳው ወገኑ በማስተላለፍ ሁሉም በያለበት የዚህ በሽታ ምንነት እውቀትና ግንዛቤ ኖሮት ራሱን ከዚህ በሽታ ለመከላከል የሚያስችል ግንዛቤ እንዲፈጥር ነው። እኔ መክረው እንደው አንድ ሁለት ብለው የሚነግሩት ነገር ይኖራል። ይህን ቢያደርግ ይህን ቢያደርግ የሚሉት፣ አቶ አቤል በዚህ በሽታ የተጠረጠረ የሚመስልና በዚህ በሽታ ላይ የሚታዩ ምልክቶችን የሚያይሰው እንግዲህ አሁን ይህንን ትምህርቱን በስፋት ስትሰጥ ከተገነዘበ በኋላ ማለት ነው፣ ይህንን አይነት ምልክቶች ሲያይ በአቅራቢያው ወደሚገኙ ጤና ተቋማት ጉዳዩን ቶሎ የማሳወቅ የመከታተልና እስከ መጨረሻው ምነቱ ተለይቶ እስከታወቀ ድረስ ሳይዘናጋ ሰው ወደ ጤና ተቋማት ይህንን የማሳወቅና መረጃዎቹን የማድረስ ስራ መስራት አለበት። ምክንያቱም ሌላውን ሰው ረዳን ወይም ሌላውን ሰው ከዚህ ሁኔታ ላይ የተጠረጠርነውን ሰው አስቀድመን ወደ ጤና ተቋማት አቀረብን ማለት የእሱ ሊያሰራጭ የሚችለውን ሂደት አቆምን ማለት ነው። ስለዚህ በዚህ መንገድ ሁሉም ሰው እንደነዚህ አይነት ምልክቶችን ሲያይ ፈጥኖ ወደ አቅራቢያ ወደሚገኘው ጤና ተቋም ሪፖርት ቢያደርግ የጤና ተቋማት ደግሞ ካላቸው የሙያ እውቀት አንጻር ተነስተው የተጠረጠረውን በሽተኛ የማጣራትና ሂደቱን የመከታተል እርግጠኛ ሆኖ ቢገኝም እንዴት እስከ መጨረሻው መከታተልና መወሰድ ያለባቸውን ደረጃዎችን እውቀቱ ስላላቸው ወደ ሌሎች ሳይተላለፍ ብዙ ሰውም ሳይጎዳ ማቆም ይቻላል ወይም መከላከል ይቻላል ብዬ ነው የማስበው እና ይህንን ሁሉም ሰው እንዲተገብረው ነው በእኔ በኩል ለመምከርም ለማሳሰብ የሚፈልገው። አቶ አቤል የሻነህ የኢትዮጵያ ማህበረሰብ ጤና ኢንስቲትዩት የሕዝብ ግንኙነት ኃላፊ ለጊዜው እና ለማብራ ባሪያው በጣም አመሰግናለሁ። እኔማ አመሰግናለሁ ሰለሞን። አድማጮች ፕሮግራማችን ይቀጥላል። ትላንት ከዚህ ዓለም በሞት ስለተለየው ታዋቂ ተዋናይ ሮቢን ዊሊያምስ የተዘጋጀው ፕሮግራም ከመቅረቡ አስቀድሞ አንድ ቅንብር አለን። ዛሬ የዓለም የዞኖች ቀን ነው። ቀደም ሲል በዜናው እንዳደመጥ ነው በዓለማችን በ500 ሺህ የሚገመቱ ዝሆኖች ብቻ እንደቀሩ ይገመታል። እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት ከነበሩት 1.2 ሚሊዮን ዝሆኖች ነው የወረደው ማለት ነው። እንግዲህ ለዝሆኖች ቁጥር መቀነስ ዋና ምክንያት የሆነው ለሕገወጥ ንግድ የሚፈጸም የዝሆኖች ግድያ ነው። የአሜሪካ ድምፅ ሬዲዮ ዘጋቢ ጆዲ ካፖ ያጠናቀረውን ዘገባ አዳነች ፍሳይ ታቀርበዋለች። የዓለም የዝሆኖች ቀን የተመደበው እነሱን ለማትረፍ የሚደረገውን ጥረት ለማጠናከር እንደሆነ የአፍሪቃ የዱር አራዊት ተቋም ሰራተኛ ቤትሪስ ካራንጃ ገልጸዋል። ዓላማችን አፍሪቃ ውስጥ በዝሆኖች ላይ ስለሚደርሰው ስቃይ ዓለም እንዲረዳ ማድረግ ነው። አፍሪቃ ባለፈው ዓመት ብቻ ሰላሳ አምስት ሺህ ዝሆኖችን አጥታለች። ሁኔታው በዚህ መንገድ ከቀጠለ ደግሞ እስከ መጪው ዓመት ባለው ጊዜ ውስጥ በዱር የሚኖሩ ዝሆኖች አይኖሩም ማለት ነው። ካራንጃ ናይሮቢ ሆነው ሲናገሩ በዝሆኖች ላይ ስለሚደርሰው ስቃይ የማሳወቁ ጉዳይ ከቤት መጀመር እንዳለበት አስረድተዋል። እዚህ ኬንያ ውስጥ እንኳን ሕዝቡ ዝሆኖችን በምን ያህል ፍጥነት እያጣን እንደሆነና ሊጠፉ ስለሚችሉበት ደረጃ የሚያውቀው ነገር የለም። ስለሆነም ኬንያውያን እህቶቻችንና ወንድሞቻችን እንዲሁም በአጠቃላይ አፍሪካውያን ወንድሞቻችንና እህቶቻችን ብርቅዬ የሆኑትን የዱር አራዊት እንዳናጣ ሊያረጋግጡልን የሚችሉ ህጎች እንዲወጡ የፖሊሲ ለውጥም እንዲደረግ ጥሪ በማቅረብ ረገድ የበለጠ ሚና እንዲጫወቱ እየጠየቅን ነው። ዝሆኖችን የመግደል ተግባር የሚፈጸመው በተለይም በእስያ ሀገሮች ባለው የዝሆኑ ጥርስ ፍላጎት ምክንያት ነው። ለባህላዊ መድኃኒትነትና ለክብር ቦታነትም ይጠቀሙበታል። ዝሆኖችን የሚገሉት ሰዎች ዘመናዊ መሳሪያዎችንና የተራቀቁ ቁሶችን እየተጠቀሙ ነው። ዝሆኖችን ለማጥመድ ጂፒኤስ የተባለውን አቅጣጫ የሚመራ መሳሪያና በሌሊት ለማየት የሚያስችል መሳሪያ እየተጠቀሙ ነው። ገዳዮቹን የሚከታተሉት ጠባቂዎች ግን እነሱን የሚታገሉበት ተገቢ መሳሪያ የላቸውም። ስለሆነም በቦታው በቂ ወታደሮች እንዲኖሩ ያስፈልጋል። ጠንካራ ፖሊሲዎችና ሕጎች እንዲወጡም ግድ ይላል። ኢትዮጵያን ብንወስድ ለምሳሌ በጥንታዊቷ ኢትዮጵያ ሕዝብ ከሚበዛበትና ለብዙ ሺህ ዓመታት የእርሻ ሥራ ሲካሄድበት ከቆየው ሰሜኑ ክፍል በስተቀር በሌሎቹ የሀገሪቱ ክፍሎች ዝሆኖች እንደ ልብ ይንቀሳቀሱ እንደነበር ታውቋል። ይሁንና በዝሆኖች ላይ በሚካሄደው ሰፊ የአደን ተግባር ምክንያት ኢትዮጵያ እንደ አውሮፓ አቆጣጠር ከ1980ዎቹ ዓመታት አንስቶ ከጠቅላላ ዝሆኖቿ ቁጥር 90 ከመቶዎቹን እንዳጣች ተመዝግቧል። የአፍሪቃ ዝሆኖች ስለሚገኙበት ሁኔታ የሚካሄደው ቅስቀሳ የአፍሪቃ መንግስታት ፍላጎትና ቁርጠኛነትም እንዲታከልበት ያስፈልጋል ይላሉ ቤትሬስ ካራንጃ። ዛምቢያ ውስጥ በታችኛው ዛምቤዚ ብሔራዊ መናፈሻ ላይ በእግርና በአይሮፕላን በተደረገው የጥበቃ ጥረት ምክንያት የዝሆኖች ግድያ በአምሳ ከመቶ ቀንሷል። ይህም ጸረ ዝሆኖች ግድያ ጥረት እንደሚረዳ ያሳያል ብለዋል የአፍሪቃ የዱር አራዊት ተቋም ሰራተኛዋ። በደቡባዊ ኬንያም ግድያውን ለመከላከል በተደረገው ጥረት ምክንያት የዝሆኖች ብዛት እየጨመረ እንደሆነ ታውቋል። የዩናይትድ ስቴትስ ፕሬዚደንት ኦባማም የዝሆኖች ግድያን ለመከላከል በቅርቡ የአስር ሚሊዮን ዶላር ፕሮግራም በተግባር እንዲውል ትዕዛዝ አስተላልፈዋል። አንድ ግብረ ኃይል ገንዘቡን ለአፍሪቃ ሀገሮች ያከፋፍላል። ሕገ ወጥ የዱር ሰራዊት ንግድን ለመከላከልም የአሜሪካ ስትራቴጂ ለማውጣት ይረዳል። ሁለት የዩናይትድ ስቴትስ ክፍላተ ሀገር ኒው ዮርክና ኒው ጀርዚ በቅርቡ የዝሆን ጥርስ ውጤቶች እንዳይሸጡ የሚያግዱ ህጎች አውጥተዋል። ኬንያ ውስጥ ልጆች ከልጅነታቸው ጊዜ አንስቶ ትምህርት እየተሰጣቸው መሆኑን ካራንጃ አስረድተዋል። ለዱር አራዊት ደህንነት የሚንቀሳቀሱት አካላት ስለ አውራሪስም እያስተማሩ ነው። አብዛኞቹ የአፍሪቃ አውራሪሶች በሚገኙባት ደቡብ አፍሪካ ባለፈው ዓመት ብቻ ከአንድ ሺ በላይ ተገድለዋል። በተያያዘ ዜና አውራሪሶች በደቡብ አፍሪካው ብሔራዊ ፓርክ ራሱ ኢላማ ስለሚሆኑ ወደ አምስት መቶ የሚሆኑ አውራሪሶችን ወደ ሌላ ቦታዎች የማዛወር ዕቅድ እንዳላት ባለስልጣኖች ተናግረዋል። ወደሚቀጥለው ዝግጅት እናልፋለን። ቀደም ሲል በዜናችን ማብቂያ ላይ ታዋቂው የፊልም አክተር እና ተወዳጁ ኮሜዲያን ሮቢን ዊሊያምስ ትናንት በድንገት ማለፉን የ63 ዓመቱ ተዋናይ አሟሟት በውል ባይታወቅም ራሱን እንዳጠፋ በስፋት ይነገራል። አሁን መጨረሻ ላይ እንደውም ባየነው ዜና ታንቆ ሳይሞት እንዳልቀረ ነው የሚነገረው። በዚህ ዙሪያ ቀደም ሲል እንዳልሞ ሰሎሞን ያዘጋጀው አጠር ያለ ፕሮግራም አለ። When I said I wanted to be an actor, he said, wonderful, just have a backup profession like welding. <laughs> <laughs> <Thank> <laughs> Robin, Robin uh, McLaurin-Williams, be Chicago. ትናንት ነሐሴ 5 2006 ዓ ምት ካሊፎርኒያ ቲብሮን ከተማ በ63 ዓመት ዕድሜው ሞተ። ሮቢን ዊሊያምስ ሞቱ እንዲህ የበዛ አፍቃሪውን አብዝቶ ሊያሳዝን፣ ሙሉ ሕይወቱ ደስታና ሳቅን በሚጭሩና በሚያንፈቀፍቁ ታሪኮች ሲያንጠለጥለን የኖረ ኮሜዲያን ነው። ዛሬ ሃሊውድ ከል ለብሷል። በድፍን አሜሪካ ያላዘነና ሐዘኑን ያልገለጸ ማን አለ? ፕሬዚደንት ኦባማ እረፍት ላይ ናቸው። ሰሞኑን የሮቢንን ማረፍ እንደሰሙ ሰሙ መሰል ያልነበረው ብለው ጠርተውታል። የሮቢን ዊሊያምስ ሥራ ያልነካው የማኅበራዊ ሕይወትና የኅብረተሰብ ክፍል የለም። ሮቢን ዊሊያምስ የአየር ሰው ዶክተር ነበር፣ ጂኒም ነበር፣ ሞግዚትም ነበር፣ ፕሬዚደንት፣ ፕሮፌሰር፣ ምንም ምንም ነበር። ምን ያልሆነው ነበር? መሰል ግን አልነበረውም። ፕሬዚደንቱ ናቸው ይህንን ያሉት። ሮቢን በአርባ ዓመታት የኮሜዲ ጉዞ ውስጥ ድንቅና ምርጥ የተባሉ አደንዛዥና ተናፋቂ ተውኔቶችን ተጫውተዋል። በሞርክና ሜንዲ ውስጥ ለሞርክ ገጸ ባህሪ ተስማሚ ሆኖ ሲገኝ ወይም ችሎታው ብልጭ ያለ ጊዜ በአውሮፓ አቆጣጠር በሺ ዘጠኝ መቶ ሰባዎቹ አጋማሽ በኢትዮጵያ በሺ ዘጠኝ መቶ ስድሳዎቹ መጨረሻ አካባቢ ማለት ነው። የአንድ የምሽት ክለብ ሠራተኛ ነበር። በሞርክ ኤንድ ሚንዲ ፊልም ውስጥ አንድ የሌላ ዓለም ሰው ሆኖ ይጫወታል። ሞርክ ኤንድ ሚንዲ በ1974 ዓ ም እስከ 1974 ዓ ም በኢትዮጵያ አቆጣጠር በኤቢሲ ቴሌቪዥን ለአራት ዓመታት የተላለፈ ተወዳጅ ድራማ ነበር። ከቴሌቪዥን ጠባብ መስኮት ዘልቆ ኦቨር ዘ ቶፕ ዲጄ የሰፊው ሲኒማ ቤት ግድግዳ ትርኢት መጣ። ተስፋ የቆረጠው ዲጂ ወይም አስደናሽ ጉድ ሞርኒንግ ቪየትናም አንዱ ጫዋታው ነበር። ዘ አንኮንዲሽናል ኢንግሊሽ ቲቸር ያልሰለጠነው እንግሊዝኛ አስተማሪ ደግመው ደግመው ሲያዩት የማይሰለች ከባለቤቱ ጋር ተለያይቶ ራሱን ሸፍኖና ቀይሮ ለልጆቹ ሞግዚትነት የተቀጠረበት ሚሲስ ዳውትፋየር ሄልፕ። ብዙ ጊዜ የለንም እንጂ ብዙ ባል ነበር። በኮሜዲ ዝና፣ በአስቂኝ ትርኢት የታሪክ መዝገብ ውስጥ አንጸባራቂ ቦታ ይዞ የተቀመጠ ስራና ተዋናይ ሮቢን ዊሊያምስ ያረፈው በመታነቅና በአየር ማጣት እንደሆነ የመጀመሪያ ሪፖርቶቹ እንደሚናገሩ ቀደም ሲል አዲሱ አንስቶት ነበር። ሮቢን ምናልባት ራሱን አጥፍቶ ሳይሆን አልቀረም እየተባለ ነው። እንዲያውም ሰሞኑን በወደፊት በመደበት ችግር ምክንያት ሲሰቃይ ቆይቶ ከሕክምና በቅርቡ ነበር የወጣው ይባላል። መመለስም ነበረበት ወደ ሕክምናው። ባለቤቱ ሱዛን ሽናይደር እንዲህ አለች። ዛሬ ባሌንና ምርጡን ጓደኛዬን አጣሁ። ዓለም ደግሞ እጅግ ተወዳጅ ከነበሩ አርቲስቶቹ አንዱን እጅግ ቆንጆ የሰው ልጅ አጣ። ልቤ አብዝቶ ተሰበረ። ዊሊያምስ የኦስካር ተሸላሚ ነበር። The man who, uh, when I said I wanted to be an actor, he said, "Wonderful, just have a backup profession like welding." <laughs> Thank you. Namaste, Ginalyn Solomon, Mrs. Doubtfire, and Manny Rosado. Wode fit zarzarat gali nu israo chun misan numbel la salen parat chun. Look, kanoukas, jihutai zordagam oomad, but mankeli zinjaw depression uh. ami palo humam. በዚያ ላይም ተተኩሮ ሰዎች ሊነጋገሩበት መደበት ምንድን ነው ብሎ ሐኪም እንዲጠይቅ ከዚህ በፊት በተደጋጋሚ ተነስቶ ነበር። ስለ ሮቢን ዊሊያም በነገራችሁ ላይ እኔና ሉላ ቀደም ሲል አንዳንድ ነገር አንስተናል። ምናልባት ሬዲዮ መጽሔት ላይ ከኢትዮጵያውያን ተዋናዮች ወይም ኮሜዲያ ኮሜዲያኖች ጨምረን ምንድን ነው ሮቢን ዊልያም በኢትዮጵያውያን ዘንድ ማቀው የለም ቅድም ቁንጅት እንዳለችው ተመልካቾችን ቢሆኑ ማቅል ተመልካችን ማስተያየት ያጥ ይችላል። አድማጮቻችን ማስተያየት መስጠት ይችላሉ። አንድ ደቂቃ አለ የማጠቃለያ ዜና እያለ ነው። ንጉሱ መልካም። ከሩሲያ የተነሳውና የሰብአዊ እርዳታ የጫነው ባለ 280 ካሚዮኖች ኮንቮይ ወደ ሀገሯ እንዲገባ እንደማትፈቅድ ዩክራይን አስታውቃለች። ሰብአዊ እርዳታ የጫነው ኮንቮይ ሊገባ የማይችለው አሰራሩ ከዓለም አቀፍ ቀይ መስቀል ማህበር ጋር የተቀናጀ ባለመሆኑ ነው በማለት ዛሬ ማክሰኞ የዩክራይን ባለስልጣናት መግለጫ ሰጥተዋል። ጋዛ ሰርጥ ላይ የሚካሄደውን ውጊያ ለማቆም በግብፅ የተሸመገለውና ከሀማስ ጋር የተካሄደው የሰላም ድርድር ምንም ውጤት እንዳላስገኘ የእስራኤል ተደራዳሪዎች ይናገራሉ። ከአንድ ከፍተኛ የእስራኤል ባለስልጣን ዛሬ ማክሰኞ እንደተገለጠው ለሰባ ሁለት ሰዓታት የደረሰው ተኩስ አቁም ስምምነት ግን ለጊዜው እንደተጠበቀ ነው። በግብፁ ድርድር ሁለቱ ወገኖች ያሏቸው ልዩነቶች እየሰፉ መሄዳቸው የተገለጠ ቢሆንም የእስራኤልና የፍልስጤማውያን ባለሥልጣናት እንደሚሉት ከሆነ ግን ዛሬ ማክሰኞ ማምሻቸውን በሚያካሄዱት ውይይት ልዩነቱን ለማጥበብ ተስፋ ተደርጓል። የደቡብ ሱዳንን ረሃብ ለማስወገድ ይውል ዘንድ ዩናይትድ ስቴትስ ወደ 180 ሚሊዮን ዶላር ልትረዳ መሆኗን አስታውቃለች። የብሔራዊ ደህንነት አማካሪዋ ሱዛን ራይስ ዛሬ ማክሰኞ እርዳታውን ይፋ ባደረጉበት ወቅት ደቡብ ሱዳን በዓለም አስከፊ የተባለ ረሃብ ገጥሟታል ብለዋል። የአሜሪካ ድምጽ ራዲዮ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በአማርኛ የሚያስተላልፈው ፕሮግራም ስርጭት የዛሬው እዚህ ላይ ተፈጸመ። ነገረቡ ቀደም በሚለው ፕሮግራም በ1 ሰዓት በ1431 መካከለኛ ሞገድ፣ በመደበኛው ደግሞ እንዲህ እንደ ዛሬው በ3 ሰዓት እንገናኛለን። ያስተናገድ ናችሁ ቆንጅ ይታየኛል አዲሱ አበበነን ሰላም ደህና እደሩ እንላለን። የትግርኛ ቋንቋ ስርጭት ይቀጥላል። ደህና እደሩ።